በተለያዩ ጊዜያት ስለ ቀዳማዊ ኃይለ ስላሴ በተለያዩ የመገናኛ ብዙሀኖች ቃለ ምልልስ የሚሰጠው ጋዜጠኛ ንጉሴ አክሊሉን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ? ባለፈው ሐሙስ የቀድሞው የኢትዮጵያ ንጉሰ ነገስት ቀዳማዊ አጼ ኃይለ ስላሴ የሞቱበት አርባኛ ዓመት በሚል የተለያዩ የጀርመን ጋዜጦች የመጨረሻውን የኢትዮጵያ ንጉሰ ነገስት አጼ ኃይለ ስላሴን ታሪክና ከጀርመን ጋር የነበራቸውን ቁርኝት አስታውሰዋል። ዘመናውያን ለቀዳማዊ ኃይለ ስላሴ ልዩ ቦታ ሲሰጧቸውም ይታያል። በዕለቱ ዝግጅታችን ስለ መጨረሻው የኢትዮጵያ ንጉሥ ስለ አጼ ኃይለ ስላሴ ቅንብር ይዘናል። መልካም ቆይታ። በጀርመን የሚታተሙ የተለያዩ ጋዜጦች ባለፈው ሳምንት ነሐሴ 21 የመጨረሻው የኢትዮጵያ ንጉሰ ነገስት በመፈንቅለ መንግስት ስልጣን በያዘው ወታደራዊ መንግስት ከስልጣን ወርደው ከሞቱ 40 ዓመት ሞላቸው ሲሉ ንጉሰ ነገስቱ በጀርመን ያላቸውን ታዋቂነት አስነብበዋል። ጀርመናውያን አጼ ኃይለ ስላሴን የሁለተኛው ዓለም ጦርነት ባበቃ በዘጠነኛው ዓመት እንዲሁም የፌዴራል ጀርመን ሪፐብሊክ ማለትም ምዕራብ ጀርመን በተቋቋመ በአምስተኛው ዓመት በጉርጉር ሮሳዊው ሺ954 ወደ ጀርመን የተጋበዙ የመጀመሪያው ንጉሰ ነገስት ነበሩ። ንጉሰ ነገስት አጼ ኃይለሥላሴ ጀርመንን ከሌላው ዓለም ያገናኙ ፈርቀዳጅ የሀገር መሪ ሲሉ በክብር የሚያስቧቸው ጀርመናውያን ጥቂት አይደሉም። ባለፈው ዓመት በጀርመን የጃንሆይን የህይወት ታሪክ የመጨረሻው የአፍሪቃ ንጉሰ ነገስት በሚል በመጽሐፍ ለአንባቢያን ያቀረቡት የግርማዊነታቸው የቅርብ ዘመድና በጀርመን የአፍሪቃ ጉዳይ አማካሪ የታሪክ ምሁሩ ዶክተር ልጅ አስፋወሰን አስራተ ካሳ እንደሚሉት ጃነሆይ በጀርመናውያን ዘንድ እየተከበሩ ናቸው። መቼም የጀርመን ህዝብ ሆነ የጀርመን መንግስት ግርማዊ አጼ ኃይለ ስላሴን እንደ ትልቅ ወዳጅና ለሀገሪቱ ጋራ ከፍተኛ ግንኙነት የነበራቸው ንጉሰ ነገስት አድርገው ነው የሚያዋቸው። አብዛኛው የጀርመን ህዝብ አብሶም ከስልሳ አመት በላይ የሆኑት ጀርመኖች ከዛሬ ድረስ በአስራ ዘጠኝ መቶ ሀምሳ አራት አመተ ምህረት እንደ አውሮፓውያን አቆጣጠር አድርጎ የነበረውን የመጀመሪያውን የኦፊሴል ጉብኝት በጣም አድርገው ያስታውሳሉ። የግርማዊ ጃን ሆይ ወደ ጀርመን ሀገር መምጣት በዛን ጊዜ ከፍተኛ ምስራች ነበር። ምክንያቱም ለመጀመሪያ ጊዜ ከሁለተኛው ዓለም ጦርነት በኋላ አንድ የውጭ አገር ርዕሰ ብሔር ጀርመንን ሀገር ስለጎበኘ ነው። ከዚህም በላይ እንደ ትልቅ አንቲፋሽስት የታወቁት ግርማዊ ቀዳማዊ አጼ ኃይለስላሴ ጀርመን የሂትለር ጀርመንን ኋላዋ ትታ በአዲስ ሁኔታ የተመሰረተችውን አዲሷን የጀርመን ዴሞክራቲክ መንግስት መጎብኘታቸው ለብዙ ሰው እና ለአብዛኛው የጀርመን ተወላጅ ከፍተኛ የደስታን ስሜት ስላመጣ በዚህ በጣም አድርገው ያስታውሷቸዋል። በጣምም አድርገው ያደንቋቸዋል። ይህ ቀን በኢትዮጵያ እምብዛም አልተወሳም። ከሱ ይልቅ በልደታቸው ዕለት ትንሽ የማስታወሻ ዝግጅት ተካሂዶ ነበር ያለን አንጋፋው ጋዜጠኛ ንጉሴ አክሊሉ፣ በበኩሉ ይሄ ቀን ኢትዮጵያ ውስጥ እኔ ነኝ እንዲታወስ ያደረግኩት እንጂ በቤተሰብ ደረጃ ወይም ደግሞ የእሳቸው ድርጅት የእሳቸውን የረፍታቸውን ቀን መታሰቢያ አስመልክቶ ምንም ያዘጋጀው ዝግጅት አልነበረም። ዳሩ ግን ባለፈው ሐምሌ ሀያ ስድስት ቀን መቶ ሀያ ሦስተኛውን ዓመት የልደት በዓላቸውን ስናከብር እዛ ላይ እኔ ወራሲ አንስቻለሁ ንጉሠ ነገሥቱ ካረፉ ፊታችን ነሐሴ ሀያ አንድ አርባ ዓመት ነው ብለናልና ለጊዜው በዚሁ ደረጃ ነው ያለው። ጀርመን ሪፐብሊክ ከተቋቋመ በኋላ የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ወደ ጀርመን ተጋብዘው ለመጀመሪያ ጊዜ ቦን ከተማ አቀባበል ሲደረግላቸው በከፍተኛ ዝግጅት እንደነበር ልጅ አስፋወ የተወሰነ አስራ ተካሳይ ይናገራሉ። አንደኛ ግርማዊ አጼ ኃይለ ሥላሴ ያሳዩት የፕሮቶኮል ሁኔታ ከዛ በኋላ ለንግስት ኤልሳቤጥ በአስራ ዘጠኝ መቶ ስልሳ አምስት አመተ ምህረት አደረጉ እንጂ ከዛ በኋላ ለማንኛውም አውሮፓውያም ሆነ አሜሪካዊ ርዕሰ ብሔር እንዲህ አይነት አቀባበል ተደርጎ አይታወቅም። አንደኛ ለብዙ ቀናት ነው ጀርመንን ሀገር የጎበኙት። በአሁኑ ጊዜ ከሁለት ቀን በላይ ርዕሰ ብሔሮች አይቆሙም። እርስም እንዳሉት በና አጠገብ በዛን ጊዜ የነበረ ሰርክ ስለነበረ ከዛ አውጥተው ዝሆኖችም ሆነ አንበሶችን እና ሌላም የአፍሪካ አራዊትን መንገድ አብሶ የቦን ትልቁ ድልድይ በነዚህ አራዊቶች እንድታጸበርቅ አድርገዋል። ከዚህም በላይ በታላቁ ቤተ መንግስታቸው ለመጀመሪያ ጊዜ ከፍተኛ ሪሰፕሽን ሰጥተው ከእንቅልፏ የተነሳቸው ጀርመን አገር ሌላ አገር አድርገዋት ነበረ። በዛም ጊዜ ማለት ይቻላል በዚያን ጊዜም ለጀርመን እርዳታ ከይሰጡ ግርማው ጃይና ሆይ እንደሆኑ ይነገርላቸዋል። ጀርመናውያንም ይናገራሉ። ይሄንም መርሳት የሌለብን እርግጥ ነው። በዛን ጊዜ ከእሳቸው ወደዚህ ከመምጣታቸው በፊት በአስራ ዘጠኝ መቶ አርባ ሰባት አመተ ምህረት በፈረንጆች አቆጣጠር ጀርመን ሀገር በከፍተኛ ብርድና ረሃብ በተጠቃችበት ጊዜ ማለት ከሁለተኛው ዓለም ጦርነት በኋላ ማለት ነው የኢትዮጵያ መንግስት ለጀርመን ህዝብ ሁለት መቶ ሺህ ዶላር የሚያወጣ ቡናና ብርድ ልብስ ማበርከቷን የታወቀ ነበር። ስለዚህ ይሄም እርዳታ የጀርመን ሕዝብ ስላልረሳው በዚህ ከፍተኛ ሁኔታ እና በደስታ ነው ንጉሰ ነገስቱን የተቀበሏቸው። እንግዲህ እርስዎ የቅርብ ቤተሰብ ኖት፣ የቅርብ ቤተሰቦች የግርማዊ ጃንሆይ ቤተሰቦች ይሰባሰባሉ፣ እሳቸውን ያስታውሳሉ፣ ምን የሚደረግ ነገር አለ? አዎ፣ ሁላችንም እንሰበሰባለን። ቅርብም ግንኙነት በመሀከላችን ውስጥ አለ። ከዚህም በላይ የኢትዮጵያ የዘውድ ምክር ቤት ልዑል ኤርሚያስ ሳህለ ሥላሴ የሚመራው በአሜሪካ ውስጥ ይገኛል። እሱም ስራውን ይሰራል። ግርማዊ አፄ ኃይለ ሥላሴም ስማቸው እየተጠራ እንዲቀር ብዙ ነገር እያደረገ ነው። ዲያቆን ሳለ ስለ ጃንሆይ ብዙ ይቀኝ እንደነበር የሚገልጸው ጋዜጠኛ ንጉሴ አክሊሎ በበኩሉ ይቀኘው ስለነበር እንዲህ ያስታውሳል። ስለ ንጉሠ ነገሥቱ እንግዲህ ከኔ የበለጠ ሌሎች በቅርብ የሚያውቋቸው ሰዎች ብዙ ነገር ሊያስታውሱ ይችላሉ። እንግዲህ መድረኩን ባለማግኘትም ወይም ደግሞ ፍላጎትም ተነሳሽነትም ባለመኖር ይመስለኛል ብዙ ጊዜ ማንም እንዳልሽው የሚያስታውሳቸው የለም። እኔ እንግዲህ ዲያቆን ሆኜ ጀምሮ የንጉሥ ዲያቆን ነበርኩ። ስዕል ቤት በአታ ጸልዩ ስል የኖርኩ ጠዋትና ማታ ምስባኩን ስሰብከው ንጉሴ ፊት ቆሜ አልጠግባትም ነበር ኢትዮጵያ ናያዝሜ ኢትዮጵያ ታበጽሕ እደዊሃ ማለት ጃን ሆይ ንጉሴ ባታይዋል ሁለት እያልኩ እንዲህ እንዲህ አይነት ነገር እየተገኘው ብዙ ጊዜ አስታውሳቸዋለሁና የእሳቸው ስራ ምን በትምህርቱ ነው በጤናው ነው በስልጣኔ ነው በብሔራዊ አንድነቱ በነጻነቱ ነው ምን ቀዳማዊ ኃይለ ስላሴ ምን ያላረጉት ነገር አለ ብለሽ ነው። እንደውም እዚህ ባለፈው ሐምሌ ሀያ ስድስት በዋቢሸበሌ ሆቴል ቤተሰቦቻቸውን በተገኙበት በተከበረው በዓል ላይ የቀድሞው የፌድሪ ፕሬዚደንት ግርማ ወልደ ጊዮርጊስ ተገኝተው ሐውልታቸው እንዲቆም ለጠቅላይ ሚኒስትሩ ማስታወሻ እንደ ጻፉ አድርገው ሀሳብ ለዛ ለተሰበሰበው ሕዝብ አቅርበዋልና ሁላችንም ይህን ነገር በጉጉት እየጠበቅን ነው። አጼ ኃይለ ስላሴን ያህል ንጉሰ ነገስት አንድ መታሰብ የአዲስ አበባ ውስጥ ሳይኖራቸው እጅግ በጣም የሚያሳዝን ነው። የጃንሆይ የልደት አከባበር እንግዲህ እንዴት ነበር ታስታውሰናለህ? እዚህ እኛ ጋር በዓሉ በተከበረበት ጊዜ እንባ በንባ ሆነው ነው ሰዎች ለምሳሌ ኃይለ ስላሴ ግርማዊ ልደት ዛሬ ነው። ኃይለ ስላሴ ግርማዊ ልደት ዛሬ ነው። ታሪክ ታሪክ ታሪክ ታሪክ ታሪክ ሕያው ነው ስምህ እያለን እግዚአ

ለወዳጅ ለኃይለስላሴ የረዴት ጋሻ አንስጠው እያልን ይህን የትምህርት ቤቱንም የቤተ ክርስቲያኑንም መዝሙር እያስታወስን እና ለንጉሰ ነገስቱ እኔ እንደ ንጉሰ ነገስቱ አይነት ታላላቅ ሰዎች በሀገራቸው አይከበሩ እይከብር ነቢይ በሀገሩ ይላል መጽሐፍ ቅዱስ ማቴዎስ ወንጌል ላይ ነቢይ በሀገሩ አይከበርም፣ በዘመዶቹም በቤተሰቦችም ዘንድ አዋቂ የሆነ ሰው እንደ ኃይለስላሴ ያሉ ደግሞ ነቢያት ደግሞ በውጭ እንጂ እንደናንተ ይኸው በጀርመን በእኛ ሀገር አሁን ይህን ያህል ብዙ ክብር አይሰጣቸውም እና ያንን አስመልክቼ ይከብር ነቢይ በሀገሩ ይከበር ይከበር ነቢይ። በውጭ ዲፕሎማሲ ግንኙነታቸው የተዋጣላቸው እንደነበሩ የሚነገርላቸው አፄ ኃይለሥላሴ ስላሴ በአስተዳደራቸው ዘመን በተከሰተው ረሃብና መዘዙን በተመለከተ ስማቸው ጎድፏል። የጃንሆይ የቅርብ ዘመድ ልጅ አስፋ ወሰን አስራተ ስርዓተ በእርግጥ ስህተት ተፈጽሟል ሲሉ ይገልጻሉ። እርግጥ ነው መቼም የሰው ልጅ ሆኖ እንከን የሌለው ሰው አይገኝም። አብሶ በፖለቲካ አመራር ውስጥ ያለ ሰው ጠንካራና ደካማ ወገን ሊኖረው ይችላል። እርግጥ ነው በመጨረሻው ላይ እንግዲህ ስለ አፄ ኃይለ ሥላሴ ስንነጋገር አስራ አራት አመት በአልጋ ወራሽነት ከዛ በኋላ ደግሞም እንደዚሁ ከአርባ አመት የበለጠ በንጉሠ ነገሥትነት ኢትዮጵያን ያስተዳደሩ ሰው ናቸው። በዚህ ጊዜ ውስጥ ኢትዮጵያ ውስጥ ስህተቶች አልተሰሩም ማለት ያስቸግረናል። ዋናው ጉድፈት እና ምናልባት ያቺ ሶስት ሺህ አመት እድሜ ያላትን ዘውድ ለዘላለም ወድቃ እንድትቀር የተደረገበት አንዱ ጥፋ ምናልባት እንደ አውሮፓ አቆጣጠር በአስራ ዘጠኝ መቶ ስልሳ አመተ ምህረት የተደረገውን የኩዴታ ሙከራ ትምህርት ስላልሆነን ነው። ይሄ በተደረገ በማግስቱ እውነተኛ ከላይ የመጣ ለውጥ ኢትዮጵያ ውስጥ ያስፈልግ ነበር። ከሁሉም በላይ በዛን ጊዜ የነበረው ሕገ መንግስት መለወጥና መሻሻል ነበረበት። ንጉሰ ነገስቱም ባለሙሉ ስልጣንነታቸውን ትተው ስልጣንን ለፓርላማ ጋር መካፈል ግዴታ ይኖርባቸው ነበር። እነዚህ ነገሮች ባለመደረጋቸው እና የኢትዮጵያ ንጉሠ ነገሥት መንግስት የውስጣዊ አገራዊው ፖሊሲ በእውነቱ በዛን ጊዜ የነበሩትን አብሶ ከውጭ ሀገር ትምህርት ተምረው የመጡትን ኢትዮጵያኖችን ሙሉ ሙሉ ያላቸውን ራዕይ ማሟላት በማለመቻሉ ያው አብዮት ኢትዮጵያ ላይ እንዲመጣ ሆነ። አንጋፋው ጋዜጠኛ ንጉሴ አክሊሉ ከስልጣን እንዴት እንደተነሱና ያገዳደላቸውን ሁኔታ እንዲህ ይገልጻል። እሳቸው ያው መስከረም ሁለት ቀን አስራ ዘጠኝ ስልሳ ሰባት የዛሬ አርባ ዓመት አሁን ወደፊት መስከረም ሁለት አርባ አንድ ዓመት ነው እንግዲህ ከስልጣን የወረዱት። ከዛ በኋላ መጀመሪያ አራተኛ ክፍለ ጦር ነው የተወሰዱት። የተወሰዱትም ይገርምሻል። እንደው ለእርስዎ ደህንነት ነው ተብሎ በሾፌራቸው ቮልስቫገን፣ ጀኔራል ሉሉ በሚባሉ ሾፌራቸው ቮልስቫገን ነው የወሰዷቸው። ለምን በቮልስቫገን ተወስዱኛላችሁ ብለው አላሉ። ግቡ አሏቸው፣ ገቡ፣ ወሰዷቸው። ሲወስዷቸው ህዝቡ ይጫው ነበር፣ ሌባ ሌባ እያለ እና እሳቸው ጠየቁ። አብረዋቸው የነበሩትን መኮንኖች ነበሩ መኪና ውስጥ ምንድን ነው የሚለው ህዝቡ ምንድን ነው የሚለው ሲል፣ ሌባ ሌባ ነው የሚለው ይሏቸዋል። ታዲያ ምን ያርጉ? በጠራራ ፀሐይ ንጉሳቸውን ሰርቃችሁ ይዛችሁባቸው ስትሄዱ ምን ያርጉ ብለው አሉ ይባላል። እና ከዛ በኋላ ወስደው አራተኛ ክፍለ ጦር አስቀመጧቸው። አራተኛ ክፍለ ጦር ካስቀመጧቸው በኋላ እንደገና ወደ ታላቁ ቤተ መንግስት መጡ። ታላቁ ቤተ መንግስት እዛው ስዕል ቤት ኪዳ ንብረት እየጸለዩ ለብቻ እዛ እየኖሩ ነሐሴ ሀያ አንድ ቀን ድንገት ነው አረፉ ተብሎ የተነገረው ነገር ግን ጠዋት ጀምሮ እዛ ቤተ ክርስቲያኑ አካባቢ ጉድጓዴ ይቆፈር እንደነበር እዛ የነበሩ መነኮሳት ለምን እንደሆነ ይሄ ነገር እንደሆነው እንደማያውቁ። ከዛ በኋላ ኢህአዴግ እንደመጣ የመቃብር ስፍራቸው ከአንድም ሁለት ቦታ በአንድ ሰው አማካይነት ጠቁም ተብሎ እዛ የቅርብ ሰው የሆነ ለደር በደንብ ሊያመለክት አልቻለም። እሱም እንግዲህ የስሚ ስሚ ነው ወያላየ ይሆናል። ነገር ግን መጨረሻ ላይ አሰቃይተውት የጠቆመው ቦታ ኮሎኔል መንግስቱ ቢሮ ከስር አጽማቸው እንደተገኘና እንደወጣ ታዕካ ነገስት በዓታ አጤ ምኒሊክ መቃብር ቤት እንዳረፈ ከዛ በኋላ ደግሞ ከተወሰነ ዓመት በኋላ ያው ብሔራዊ ክብርም ሳይሰጠው አፍሪካ ሕብረትን አፍሪካ አንድነት ድርጅትን የመሰረቱ ጀግና የአፍሪካ መሪዎች ሳይሸኟቸው፣ ሳይቀብሯቸው የቀብሩ ስነ ስርዓት እንደዚህ ተቻክሎ በአሰሩት በቅዱስ ስላሴ ካቴድራል ቤተ ክርስቲያን ተፈጽሟል። እና አጠቃላይ ሁኔታ ይኸው ነው። እንግዲህ ያገዳደላቸው ሁኔታ ታመው ነበር፣ ሐኪማቸው ለጊዜው አልነበሩም። ፕሮፌሰር አስራት ወልደየስ አስመራ ነበሩ። ባለመኖራቸው ምክንያት እንዲሆነ ነው። ሆስፒታልም አልገቡም። ሞተው ተገኙ ነው እንግዲህ ጊዜና ታሪክ ብዙ የሚያወጣቸው ነገሮች አሉ። የቀዳማዊ ኃይለስላሴ ብቻ አይደለም ግን የእንደነዚህ አይነት ነገስታትም ሆኑ ታላላቅ ኢትዮጵያውያን አጽም የት ነው የወደቀው ተብሎ የሚፈለግበት አንድ ቀን ይመጣል። ይህን ተስፋ እናደርጋለን እና አጠቃላይ ታሪኩ ባጭሩ ይህን ይመስላል። እንዲያም ሆኖ ይላሉ በጀርመን ነዋሪ የሆኑት የጃንሆይ የቅርብ ዘመድ እና በጀርመን የአፍሪቃ ጉዳይ አማካሪ የታሪክ ምሁር ዶክተር ልጅ አስፋወሰን አስራት ተገለጸ። እንዲያም ሆኖ ጃንሆይ ስማቸውን በኢትዮጵያ የታሪክ ማህደር ውስጥ ትተውልን ሄደዋል። እንደተናገርኩት መቼም አጼ ኃይለ ሥላሴ በዘላለም ስማቸውን በኢትዮጵያ የታሪክ ማህደር ውስጥ ትተውልን ሄደዋል። እንግዲህ የእኛ ትውልድ ደግሞ ካለፈ በኋላ ያ ትውልድ ደግሞ በምን አይን እንደሚያያቸው ትውልድ ነው መናገር የሚችለው። እንደኔ ግን ከሆነ የተቻላቸውን ያህል ንጉሠ ነገሥቱ ለኢትዮጵያ አድርገዋል። አንዳንድ ስህተቶች በመደረጋቸው ያ ክፉ ጊዜ መጥቷል፣ አብዮቱም መጥቷል። የራሳቸውም ህይወት በሰው እጅ እንዲሰዋ ተደርጓል። ይህንን ሁሉ ካየን በኋላ ለወደፊት እውነተኛ ትምህርት ምረን ሀገራችንን በአንድነቷና ነጻነቷን ይዛ እንድትኖር ወደፊት እንድትገፋ ከሁሉም በላይ አንድነቷ እንዳይናዛ ከፍተኛ ትግል ማካሄድ አለብና በእግዚአብሔር ፍቃድ ሆኖ እሳቸው የነበራቸውን ለኢትዮጵያ አንድነትና ለኢትዮጵያ ሕልውና የነበራቸው ከፍተኛ ራዕይ ያ ትምህርት ሆኖን ያንን ተከትለን እንሄዳለን ብዬ ተስፋ አለኝ። አድማጮች የአፍሪቃው የመጨረሻ ንጉሠ ነገሥት በሚል አጼ ኃይለ ሥላሴ የሞቱበትን አርባኛ ዓመት አስታከን ያዘጋጀ ነው መሰናዶ እስከዚሁ ነበር። ለቃለ ምልልሱ እየተባበሩኝን በዶቸ በለ ስም እያመሰገንኩ የዛሬውን መሰናዶ አጠናቀቃለሁ። አዜብ ታደሰነኝ ጤና ይስጥልኝ።